ነቢዩ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሳውዲ ውስጥ የታሰሩ ኢትዮጵያውያን እንዲፈቱ ከጠየቁ በኋላ የሳውዲ አረቢያ መንግስት ምህረት ያደረገላቸው ኢትዮጵያውያን ወደ ሀገራቸው ገብተዋል። እነዚህ ኢትዮጵያውያን ከየት ነበር የተለቀቁት? በምን ምክንያት የታሰሩ ነበሩ? እነኚህ ኢትዮጵያውያን በተለያዩ የሳውዲ ግዛቶች ይገኙ የነበሩ ናቸው። እንግዲህ በአጠቃላይ በሳውዲ ውስጥ ከፍተኛ ቁጥር ያለው እስረኛ ይገኛል። ከእነኚህ ውስጥ አሁን በሶስት ዙር የገቡት እስረኞችም የዚሁ የእነኚህ እስረኞች አካል ናቸው። በዋናነት እስረኛ የሚበዛባቸው ቦታዎች መናገር ይቻላል። ለምሳሌ ጄዛን የተባለ የበሳውዲና በየመን ድንበር አካባቢ የሚገኝ ከተማ አለ። እዚያ አካባቢ በህገ ወጥ መንገድ የሚገቡ በርካታ በየቀኑ በመቶዎች የሚቆጠሩ ስደተኞች የሚገቡበት ቦታ ነው እና በዛ አካባቢ አንድ ዋናው ትልቅ እስረኞች ቁጥሩ ይገኛል የሚባልበት ቦታ ነው። ሁለተኛው እዚህ ጅዳ አካባቢ ያለው ቦታ ነው። ይህም ደግሞ ከፍተኛ ቁጥር ያላቸው እስረኞች አሁንም በዚህ በጅዳ ይገኛሉ ይባላል። በሪያድም ደግሞ በተመሳሳይ ሁኔታ ከፍተኛ ቁጥር ያላቸው እስረኞች ይገኛሉ። እንግዲህ እነህ ሶስቱ ቦታዎች ዋና ዋና የሚባሉ ከፍተኛ ቁጥር ያላቸው እስረኞች ያሉበት ቦታ ነው። ትናንሽ ከተሞችም አሉ ግን ዙሮ ዙሮ ልክኒኝ ከትናንሽ ከተሞችም የሚመጡት እስረኞች በቀጥታ በእነኝህ በዋና ዋና እስረኞች ነው የሚሰባሰቡት። አልፎ አልፎም ደግሞ ከደማም አካባቢ ነው። በምን ምክንያት ነው ተይዘው የነበረው ይህ ሲታወቃል። እንግዲህ ይህን ጉዳይ ለማጣራት ወደ ተለያዩ የጅዳ ቆንስልና የሪያድ ቆንስል ኃላፊዎች አካባቢ ደውዬ ነበር። መልስ አላገኘሁም። ነገር ግን ከዚያም በፊት የእስረኞች ጠቅላይ ሚኒስትር ከመጣታቸው በፊት ጥናት ለማድረግ የወጡ የቆንስልና የኤምባሲ ሰራተኞችን አቅ ነበርና በአሁኑ ሰዓት ያነ የተጠናው ጥናት ቀርቦ አይደለም የምረት አዋጅ የተሰጠው ይመስለኛል። በድንገት በዚህ በአራት ሰአት ውስጥ ነው የጠቅላይ ሚኒስትር ዶክተር አብይን ጥያቄ ተከትሎ የአልጋ ወራሹና እንዲሁም ደግሞ ንጉሱ ባሳለፉት ትዕዛዝ መሰረት ይህን እነኚህ አንድ ሺህ እስረኞች እንዲፈቱ የተደረገው እና እነኚህ እስረኞች አብዛኛው አብዛኛው በሚባል ደረጃ ቀላል እስረኞች ናቸው። ከባድ ከባድ የሚባሉ እስረኞችን ያካትትም። ለምሳሌ በሀሽሽ፣ በመጠጥ፣ በነብስ ግድያ የሚያዙ አሉ። በህገ ወጥ መንገድ ለስራ ብለው ወደ ከድንበር ከተማዋ በጀዛም በኩል የሚገቡ ኢትዮጵያውያን ሴት እስረኞች በአለፉት ሁለት ሶስት አመታት ውስጥ በማያውቁት ወንጀል ውስጥ በሚሳፈሩበት መኪና አሸጋጋሪዎች ከነሱ ጋር ከፖርሳቸው ሳያውቁ አደንዛዥ እጽ እያስገቡባቸው እየታሰሩ ከአስር አመት በላይ የተፈረደባቸው ኢትዮጵያውያን በርካታ እንደሆነ አውቃለሁኝ እና እነኝህ እነኝህን ሁሉ ከግምት ውስጥ ገብተው ይፈታል የሚል እምነት ነበር። ሌላውም ደግሞ ባልሰሩት ወንጀል በተለያየ ምክንያት እየገቡ እስረኞች አለ። እነኝህም ጉዳይ ይታያል። ምክንያቱም የእነኝህ ሰዎች እስረኞች የሚጠቅሰል እስረኞች ከፍተኛ ነው። ለምሳሌ ከአስር አመት በላይ ፍርድ ያለባቸው አሉና እነህ እነህን የማካተት ነበር የሚሉ አሉና ሌሎቹ እነህ ትናንሽ እስረኞች ወንጀለኞች የሚባሉ ግን እንዲሁ መጠጥ ሲያዘዋውሩ የሚያዙትኝ ከሴት ጋር ተደባልቀው የሚያዙት እንዲሁ ትናንሽ በወንጀሎች ላይ የተሰማሩ ተብሎ የሚያዙት ወይም ደግሞ ይህ ያለመታወቂያ ፍቃድ ከቦታ ወደ ቦታ ሲንቀሳቀሱ የተያዙት ናቸው ቀላል እስረኞች ብለን የምንጠራቸው። ነቢዩ፣ ቀደም ሲል እንደነገርከን እንግዲህ ሳውዲ አረቢያ ውስጥ የታሰሩ ኢትዮጵያውያን ቁጥር በርካታ ነው። አሁን ተፈተው ወደ ሀገራቸው የተመለሱት ቁጥር ደግሞ አንድ ሺህ ሰማኒያ አምስት መሆኑ ነው የተነገረው። እና ሳውዲ ውስጥ በአሁኑ ጊዜ ምን ያህል ኢትዮጵያውያን እስረኞች አሉ ተብሎ ነው የሚታመነው? ይህን ጉዳይ እንግዲህ ብዙ ጊዜ በግምት ነው የሚነገረው። ነገር ግን ባለፉት ሁለት አመታት እኔ በቅርብ ያለኝ መረጃ የሚጠቁመው ምንድ ነው፣ ሶስት ሺ አካባቢ የሚደርሱ እስረኞች በዚህ በምዕራብ ሳውዲ አካባቢ ይገኙ ነበር። አሁንም በተለያዩ ዳታዎችን እየተጨበጡ ይሄን ነገር ማረጋገጥ ባይችሉም፣ በሪያድ አካባቢም ከዚህ ቁጥር ያላነሰ እስረኞች ይገኛሉ ተብሎ ይገመታል። እና የእስረኛውን ቁጥር በጣም በጣም እጅግ በጣም ከፍተኛ ነው። እነኚህ እስረኞች ምንድን ነው ዋናው የማይታወቁበት ምክንያት የሚገቡት በህገወጥ መንገድ ነው። በአብዛኞቹ አብዛኞቹ ህገወጥ ነዋሪዎች ናቸው ና በተለያየ ወንጀል ተይዘው ወይም ደግሞ በመኖሪያ ፈቃድ ሳይኖራቸው ሁሉ የተያዙትን ስለሚደባልቅ ባልቅ እንኳንስ መኖሪያ ፈቃድ የሌለውና በወንጀል በወንጀል ቤት የሚያዙትን ነውና ህጋዊ ነዋሪው ስንት እንደሆነ እኮ በኤምባሲና በቆንስል ደረጃ በአግባቡ አይታወቅም እና የእስረኞች ቁጥርም ይህ ነው ብሎ አስረግጦ መናገር አይቻልም። እስከ እኔ ባለ መረጃ ግን እንዳልኩሽ እዚህ ጅዳ፣ ምዕራብ ምዕራብ ሳኡዲ አካባቢ ወደ ሶስት ሺ አካባቢ ወደ ሪያድም አካባቢ ተመሳሳይ ቁጥር ያለው እስረኛ ይገኛል ተብሎ ይገመታል። ከነኚህ ውስጥ ደግሞ እነኚህ አንድ ሺ መፈታታቸው ትልቅ ብስራት ነው። ነቢዩ ሲራክ ከጅዳ አመሰግናለሁ። እኔ አመሰግናለሁ ሂሮት